ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ይህን የህግ አስተያየት የሰጡት አቶ አማሃ መኮንን የህግ ባለሙያ ናቸው። ዝርዝር ዘገባው ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። የሶማሊያው ፕሬዚዳንት መተማመኛ ድምፅ በመንሳት ከስልጣን ለማስወገድ የሚደረጉ እንቅስቃሴዎች እንዳሳሰቧቸው የተባበሩት መንግስታት ድርጅት የሶማሊያ ልኡክ ዛሬ ገለጡ። በናይጄሪያ የጦር ኃይል አዛዥ ኮንቮይ ላይ ጥቃት ያካሄዱ ታጣቂዎች የቦኮ ሀራም አባላት ናቸው የተባለው ዜና መንግስት አስተባብሎታል። እነኚህ ከዋና ዋናዎቹ ዜናዎች ውስጥ ናቸው። ጤና ይስጥልና አድማጮች እንደምን አምሽታችኋል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እንዲሁም ጤና በመልክ በመልክ ተሰናርተው ሁለተኛውን አጋማሽ ይጠብቃሉ። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ፕሮዲሰራችን ንጉሡ ታምሬ ከስርጭት መሐንዲሱ ጋር አብረን እናመሻለን። በቅድሚያ የሰዓቱን ዜና እናሰማለን። የሶማሊያውን ፕሬዚዳንት የመተማመኛ ድምፅ በመንሳት ከስልጣን ለማስወገድ የሚደረጉ እንቅስቃሴዎች እንዳሳሰቧቸው የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኮላስ ኬይ ገለጡ። የአፍሪካ ቀንዷ ሀገር ምርጫ ለማካሄድ የተዘጋጀች ባለችበትና አልሻባብ የእስልምና አማጺያን እንደገና ለማንሰራራት በሚጥሩበት ወቅት ምንም አይነት የፖለቲካ መናቆር አገሪቱን አይጠቅማትም ብለዋል። የመንግስታቱ ድርጅት ዋና ልዑክ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርባል። የሶማሊያ ፓርላማ አባላት ፕሬዚዳንት ሐሰን ሼክ ማህሙድን ከስልጣን ለማስወገድ ሌት ተቀን እየሰሩ ይገኛሉ። የፖለቲካ ውጥረቱ ሶማሊያ በመጪው ዓመት ለምታካሄደው ብሔራዊ ምርጫ እንቅፋት እንዳይሆን ተሰግቷል። የተባበሩት መንግስታት ድርጅት የሶማሊያ ልዑክ ኒኮለስ ኬ ለአሜሪካ ድምፅ ሬዲዮ በሰጡት ቃል የሶማሊያ ፓርላማ በተለይ የመንግስት ተቋማትን አሰራር ለመመርመር ያለውን ስልጣን መጠቀሙ በጎ ነገር ሆኖ ሳለ በዚህ ወቅት ግን አወዛጋቢ የፖለቲካ ሁኔታዎችን መፍጠር ለሀገሪቱ ጠቀሜታ አይኖረውም ብለዋል። የመንግስታቱ ድርጅት ግልጽ የሆነ አስተያየቱን ማቅረቡን ልንረዳ ይገባናል። ሶማሊያ በመጪው ዓመት ምርጫ ማካሄድ ይገባታል። ይሄ ቀን ሊራዘምም አይገባም። ይህንን ሁኔታ ስናጤን አንዲት አገር በፖለቲካ ትርምስ ውስጥ ሆና ምርጫ ለማካሄድ እንደማትችል ብዙዎች ይረዳሉ። የሶማሊያ የፖለቲካ ውጥረት የስልጣን ትግልና የጎሳ ፉክክርም የሚታይበት ነው። የሀገሪቱ ፓርላማ ባለፉት ጥቂት ዓመታት ውስጥ በርካታ ጠቅላይ ሚኒስትሮችን የመተማመኛ ድምፅ በመንሳት ከስራ አሰናብተዋል። የፓርላማ አባላት ፕሬዚዳንቱን ከስልጣን ለማሰናበት የወሰኑት የአልሸባብ አማጽያን በቅርብ ቀናት ጥቃት የማድረስ አቅማቸውን ካጠናከሩ ወዲህ የሀገሪቱን ጸጥታ ለማስጠበቅ አልቻሉም በሚል ነው። ከፈረንሳይ እስከ ብሪታንያ በሚያደርሰው የምድር ውስጥ ለውስጥ መተላለፊያ መንገድ የተጓዘው ሱዳናዊ ፍልሰተኛ እንግሊዝ ውስጥ በተመሰረተበት ክስ ጥፋተኛ አይደለሁም ማለቱ ተገለጸ። የአርባ ዓመቱ አብዱል ሃሩን ዛሬ ሰኞ ከእስር ቤት በአረበኛ ቋንቋ በአስተርጋሚ አማካኝነት ሲናገር ነው ጥፋተኛ ያለመሆኑን የገለጠው። ሀሩን የታሰረው ባለፈው ሀምሌ አራት ቀን ሲሆን የተያያዘውም ኬንት በተባለው ቀበሌ መውጫ ላይ ነው። ሰውየው ሃሮን ጨለማ በሆነና ባቡር በፍጥነት በሚያልፍበት ሀዲድ ውስጥ ውስጡን ከ12 ሰዓታት ያላነሰ ጊዜ በእግር እንደ ተጓዘም ይገመታል። በናይጄሪያው የጦር ኃይል አዛዥ ኮንቮይ ላይ ጥቃት ያካሄዱት ታጣቂዎች የቦኮ ሀራም አባላት ናቸው የተባለውን ዜና መንግስት አስተባብሏል። ትናንት ነበረ የናይጄሪያው ጦር ኃይል አዛዥ ተጠርጣሪ የቦኮ ሀራም ነውጠኞች ከሞከሩባቸው ጥፋት ይቅርታ ጥቃት ተረፉ የተባለው የመግደል ሙከራው የተደረገው አመፅ በሚካሄድባት ቦርኖ ግዛት መሆኑም ተገልጦ ነበር። ታጣቂዎቹ በሌፍትናንት ጀኔራል ትኩር ቡራታ የኮንቮ ላይ ባለፈው ቅዳሜ ማታ በማፋና በዲኳ ከተሞች መካከል ሊያጠቁ እንደሞከሩም በዜናው ላይ ተመልክቷል። የናይጄሪያ ጦር ትናንት እሁድ እንዳስታወቀው በሙከራው ወቅት ወታደሮች የመልሰው ተኩስ አካሄደው ከአጥቂዎቹ መካከል አስሩን ሲገድሉ አምስቱን ማርከዋል። ጀነራሉ ወደ ቦርኖ ግዛት ዲክዋ ከተማ ያመሩት በዚያ ላይ የሚገኙ ወታደሮችና የሀገር ውስጥ ተፈናቃዮች ንግግር ለማድረግ ነበርም ተብሏል። የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ዛሬ ሰኞ ሌዥዮን ዶኖር የተባለውን ትልቁን የፈረንሳይ ብሔራዊ የክብር ሜዳይ ለአንድ እንግሊዛዊ ና ለሶስት አሜሪካውያን ተሸለሙ ተሸላሚዎቹ ባለፈው አርብ ፈጣን ተጓዥ በሆነው የፈረንሳይ ባቡር ውስጥ የተሳፈረ ና በከፍተኛ ደረጃ የታጠቀ አሸባሪ ሊያደርስ የነበረውን ፍንዳታ በማክሸፋቸው መሆኑን ተገልጠዋል ፓሪስ ውስጥ በተካሄደው በዚህ ስነ ስርዓት ፕሬዚዳንት ሆላንድ የክብር ሜዳሊያውን የሰጡት ለእንግሊዛዊው ክሪስ ኖርማን ለአሜሪካውያኑ ስፔንሰር ስቶን አሌክ ስካርሎትስ ና እንዲሁም ለአንቶኒ ሳድለር ነው። አራቱ ተሸላሚዎች ባለፈው ሳምንት የወሰዱትን እርምጃ የፈረንሳዩ ፕሬዚዳንት በሽብርተኞች ፊት የታየ ጀግንነት የአንድነትና የተስፋ መልእክት አስተላልፏል ሲሉ ተደምጠዋል። የሆነ አሸባሪ ጥቃት ሊያደርስ ወስኖ ነበር። ከፍተኛ ግድያም ለመፈጸም የሚያስችሉ ጠመንጃዎችና የተለያዩ ጦር መሳሪያዎች ነበሩት። እናንተ ግን ሕይወታችሁን መስዋዕት አድርጋችሁ ይህን አሰቃቂ ሁኔታ ቀየራችሁት፣ ባጭሩም ማስቀራችሁት ሲሉም ፕሬዝዳንቱ ተናግረዋል። ባቡሩ ፍጥነቱን ጨምሮ ወደ ፓሪስ በማምራት ላይ እንዳለ ታጣቂውን ለመጀመሪያ ጊዜ በመጸዳጃ ቤት አካባቢ ያየና ምንነቱን የለየ አንድ ፈረንሳይ ዜጋም በፕሬዝዳንት ኦላንድ መሸለሙ ታውቋል። የኢራንን ኢኮኖሚ ሰንጎ የያዘው ዓለም አቀፍ ማዕቀብ እስከ መጪው መጋቢት ወር እንደሚነሳ የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሞን ዛሬ ሰኞ ተናግረዋል። ይህም የኢራንን የኒውክሌር ፕሮግራም ለማቆም በቴህራንና በምዕራባውያን መካከል የተደረሰው ስምምነት ተግባራዊ ከመሆኑ ጋር የተያያዘ እንደሆነ ተገልጧል። ቴህራን ውስጥ በጉብኝት ላይ የሚገኙት የብሪታንያ ዲፕሎማት እንደገለጡት ስምምነቱን ዩናይትድ ስቴትስና ኢራን እስከ መጪው ጥቅምት ወር ድረስ ያጸድቁታል ብለው ይጠብቃሉ። በተያያዘ ዜና ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ትናንት ውድ መክፈቷ ታውቋል። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ መዘጋቱ አይዘነጋም። የብሪታንያው ውጭ ጉዳይ ሚኒስትር ፊሊፕ ሀሙድ ናቸው ለዚሁ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት የሁለቱን አገሮች ግንኙነት በተመለከተ። ስነስርዓቱን ታሪካዊ ያሉት ውጭ ጉዳይ ሚኒስትር ሀሙድ እንደ አውሮፓ አቆጣጠር ከ2003 ዓ ም ወዲህ በእርሳቸው ደረጃ ኢራን የሄደ የመጀመሪያ ከፍተኛ የእንግሊዝ ባለሥልጣን እሳቸው መሆናቸው ታውቋል። ፕሬዚዳንት ባራክ ኦባማ ዛሬ ሰኞ በላስ ቬጋሱ ብሔራዊ የንጹሕ ኃይል ምንጮች ወይም ኢነርጂ ጉባኤ ላይ በሚያደርጉት ንግግር ትኩረታቸው የአገሪቱ የኃይል ምንጭ ወይም ኤነርጂ ምርት በማጽዳት ላይ እንደሚደረግ ገለጹ። የዛሬ ጉባኤ የሚካሄደው ፕሬዚዳንቱ ከሁለት ሳምንታት እረፍት በኋላ ከረፍት እንደተመለሱ በመሆኑ ለቀጣዮቹ ጥቂት ሳምንታት ከያዟቸው በርካታ ውጥኖች መካከል የኢራኑ ዓለም አቀፍ የኒኩሌር ጦር መሳሪያ ስምምነት ለምክር ቤቶች ማሳመን ስራ አንዱ እንደሆነም ይታወቃል። ሊባኖስ ዋና ከተማ ውስጥ ለዛሬ ሰኞ የታቀደው ትዕይንተ ህዝብ ተቃዋሚዎች ያካሄዱት ጸረ መንግሥት ሰልፍ ከጸጥታ ኃይሎች ጋር ከተካሄደ ግጭት ከተቋረጠ በኋላ በሌላ ጊዜ መተላለፉን አዘጋጆቹ አስታወቁ። የተቃውሞው ዘመቻ በድረገጽ እንዳመለከተው ቤሩት ውስጥ ለዛሬ ሊካሄድ የታቀደው ሰልፍ የተላለፈው አዘጋጆቹ ጥያቄዎቻቸውን እንደገና ለመመርመር በማቀዳቸው ነው። አሁን ያለበትን ሁኔታ በተጨማሪ ግልጽ ለማድረግም ጋዜጣዊ መግለጫ ይሰጣሉ ተብሏል። ትናንት እሁድ ቤይሩት ውስጥ የተጀመረው ተቃውሞ ሰላማዊ ነበረ። ይሁንና ማምሻው ላይ ከጸጥታ ኃይሎች ግጭት ተቀስቅሶ ፖሊስ አስለቃሽ ጋዝ ረጨ። ሰልፈኛው በፖሊሶች ላይ ጠርሙስና ድንጋይ ወረወረ። በጸጥታ አስከባሪዎች የታሰሩ አካባቢዎችም ህዝብ ጥሶ መሄድ ጀምሮ ነበር። ቁጥራቸው አርባ ሺህ የሚጠጋ ከተለያዩ አገሮች የፈለሱ ሰዎችን ለመቀበል የአውሮፓ ሕብረት ይፋ ባደረገው ኮታ ላይ ለመነጋገር የጀርመኗ ቻንስለር አንጌላ ሜርክልና የፈረንሳዩ ፕሬዚዳንት ፍራንሷ ሆላንድ ዛሬ ሰኞ ለመገናኘት ማቀዳቸው ተገለጠ። ወደ ሰባት እነኚሁኑ ከተለያዩ ሀገሮች የፈለሱ ሰዎች የመቄዶንያን ድንበር በማቋረጥ ወደ ሰርቢያ እያመሩ ባሉበት በአሁኑ ወቅት ፈጣን ስምምነት እንዲደረግ የታቀደበት ይህ ስብሰባ ይፋ የተደረገው በፈረንሳይ የውጭ ጉዳይ ሚኒስትር ሎሬን ፋቢዮስ መሆኑም ታውቋል። በዚህ ዓመት ጀርመን የጥገኝነት ጥያቄ የሚያቀርቡ እስከ 750 ሺ የሚደርሱ ሰዎችን ታስተናግዳለች ተብሎም ይጠበቃል። በመጨረሻም በብዙ ሺዎች የሚቆጠሩ የዩክራይን ወታደሮች አገራቸው ከቀድሞዋ ሶቪየት ህብረት ነጻ የወጣችበትን ሀያ አራተኛ ዓመት ምክንያት በማድረግ ዛሬ ሰኞ በዋና ከተማዋ አውራ መንገዶች ታላቅ ሰልፍ አካሄዱ። መንግስት በሩሲያ በሚደገፉ ተገንጣዎች ላይ ምስራቅ ዩክራይን ውስጥ ባካሄደው ጦርነት የተዋጉ ወታደሮች በኪየቭ ከተማ መንገዶች ተሰልፈው መፈክር በማሰማት አልፈዋል። በዛሬው ሰልፍ ላይ ፕሬዚዳንት ፔትሮ ፖሮሼንኮ ባሰሙት ቃል የነጻነት ለነጻነት የሚደረገው ጦርነት ይቀጥላል። ድል የምናገኘውም በጋራ በምናደርገው ትግልና በዲፕሎማሲያዊ ጥረቶች ነው ብለዋል። ከተገንጣዎች ለሚሰነዘርብን ጥቃት ተጨማሪ የወታደር ኃይል እናደራጃለን። ጠላቶቻችንም ልንገጥማቸው ዝግጁ እንደሆነን ሊያውቁ ይገባል ብለዋል ፖሮሼንኮ። አድማጮች ዜናው አበቃ። ከነበራቸው አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን ወደ ቀዳሚው የዕለቱ አቢር እስከመሄዳችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻን ባል እኔ ከመሞቴ በፊት የመጨረሻው የጊኒወርም ተውሳክ ሞቶ ማየት እፈልጋለሁ። የካንሰር ሕመም እንዳለባቸው በምርመራ መረጋገጡን በቅርቡ ይፋ ያደረጉት የቀድሞ ዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ናቸው። በሁለተኛው አጋማሽ በጤና ዝግጅታችን ሰፋ በሚቀርብ ብሎ በሚቀርብ ቅንብር ይጠብቋቸዋል። አሁን የዕለቱን አቢይ ርዕስ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ ባልተነሳላቸው የዞን ዘጠኝ አምደኞች ጉዳይ ዛሬ ብይን ይሰጣል ተብሎ ቢጠበቅም ለሌላ ጊዜ ቀጠሮ ሰጥቷል። ተከሳሾች የተለያዩ አቤቱታዎችን ለችሎቱ አቅርበዋል። በሌላ ዜና በዚሁ ችሎት ብይን ከእስር እንዲፈቱ ባለፈው ሳምንት ትዕዛዝ የተሰጣቸው ወይም የተሰጠላቸው የቀድሞው የአንድነት የአመራር አባል አቶ ሀብታሙ አያሌው እና ሰባተኛው ተከሳሽ አቶ አብርሃም ሰሎሞን እስከ ዛሬም ከእስር ያለ መፈታታቸው ታውቋል። የፍርድ ቤቱ ብይን በአቃቢ ሕግ የይግባኝ አቤቱታ መታገዱ ነው የተነገረው። በጉዳዩ ላይ የህግ አስተያየት ባለሙያ ምን እንደሚል እሳቸው የሕግ መሰረት የለውም ነው ያሉት። መለስካቸው ዘገባ አለው? ክሳቸው የተቋረጠው አምስት ጦማርያንና ጋዜጠኞች ከእስር ከተፈቱ በኋላ በቀሩት አምስት ተከሳሾች ጉዳይ የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ዛሬ ብይን ለመስጠት ሁለተኛውን ቀጠሮ ሰጥቶ ነበረ። ይሁንና ዛሬም በጽህፈት ቤቱ ውስጥ ተከሳሾችንና ጠበቆቻቸውን ብቻ አስገብቶ ሌላ ተለዋጅ ቀጠሮ ለሶስተኛ ጊዜ እንደሰጠ የተከላካይ ጠበቃ አቶ አማ መኮንን ገልጸዋል። የተገለጸልን ምንድን ነው? ያው ፍርድ ቤቱም ይህንኑ ገልጿል። ዛሬ ብይኑን ለማድረስ ቃል ተገብቶ እንደነበረ ነገር ግን አሁንም ከሰነዱ ብዛት አንጻር በተገባው ቃል መሰረት ብይኑን ዛሬ ማድረስ እንዳልተቻለ፣ በሌላም በኩል ደግሞ ሁለቱ ዳኞች ስለሌሉም ገና መነጋገር እንደሚያስፈልግ፣ ይህን ሁሉ ግምት ውስጥ በማስገባት ዛሬ እንዳልደረሰ ነው የችሎቱ የግራ ዳኛ የገለጹልን። አቶ አማ አክለውም ፍርድ ቤቱ ተለዋጭ ቀጠሮ ለጳጉሜ ሁለት ቀን 2007 ዓ.ም መሆኑ እንደተገለጸ ተከሳሾቹ የተለያዩ አብዮታዎችን ማቅረባቸውን ገልጸዋል። በዚህም መሰረት አቶ በፍቃዱ ኃይሉ ይህ ሁሉ እንግልት ከሚደርስብን አንድ ፊቱን ተከላከሉ ብንባል ይሻላል እንዳለና ፍርድ ቤቱም ብይኑ በተጠቀሰው የሰነድ ብዛት ምክንያት ብቻ መድረስ እንዳልቻለ ተገልጾለታል ብለዋል። ሶስተኛ ተከሳሽ አቶ ናትናኤል ፈለቀም ያቀረበው አቤቱታ እንደነበረም አቶም አስታውሰዋል። የማረሚያ ቤቱ አስተዳደር ተከሳሾችን ተመሳሳይ ልብስ ለብሰው ችሎትን እንዳይቀርቡ ፍርድ ቤት ትዕዛዝ ሰጥቷል በሚል ዛሬም በብዙ ውዝግብ ወደ ችሎት እንደመጡ ጠቅሶ ፍርድ ቤቱ ይህን ትዕዛዝ ሰጥቶ ከሆነ በምን አገባብ እንዳዘዘ ይግለጽልን የሚል ጥያቄ አቅርቦ ነበረ ብለዋል። ፍርድ ቤቱ የወሰደውን እርምጃ አብራርተዋል። ችሎቱ የማረሚያ ቤትን ተወካይ አስጠርቶ መቼና የት ቦታ ይሄ ችሎት እንደዚህ አይነት ትዕዛዝ እንደሰጠ እንዲገልጽ ለማረሚያ ቤቱ ተወካይ ጠይቆ፣ የማረሚያ ቤቱ ተወካይ ግን ያው ይሄ እኛ በቀጥታ ይሄ ችሎት እንደዚህ ያዟል አላልንም፣ ግን በአጠቃላይ ተከሳሾች እንደዚህ ዩኒፎርም ለብሰው መምጣት የለባቸውም የሚል ነገር ስላሉ በዚህ ምክንያት ነው እኛም ይህም ማድረግ አትችሉም ብለን የነበር ነው የሚል መልስ ሰጠ። ነገር ግን ፍርድ ቤቱ በአጽንኦት ይህም ችሎት እንደዚህ አላዘዘም፣ ስለዚህ ተከሳሾች እንዲህ አይነት ይልበሱ እንደዚህ አይነት አይልበሱ የሚል ትእዛዝ አይሰጥም። በዚህ በኩል የተወሰደ ነገር ካለ እንዲታረም በሚል ለማረሚያ ቤት ተወካዩ ማሳሰቢያ በመስጠት በዚሁ ነው እንግዲህ ዛሬ የተሰናበት ነው። በዚህ የክስ መዝገብ ክሳቸው ከተቋረጠው አምስቱ ተከሳሾች ሌላ ዛሬ ሊሰጥ የነበረውን ብይን ሲጠብቁ የቆዩት በሌለችበት የተከሰሰችው ሶልያና ሽመልስን ጨምሮ በፈቃዱ ኃይሉ ናትናኤል ፈለቀ፣ አጽናፉ ብርሃንና አቤል ዋበላ ናቸው። በተያያዘ ዜና ባለፈው ሳምንት ነሐሴ 14 ቀን ይኸው ችሎት በሰጠው ብይን በሽብር ወንጀል ተከሰው ሲከራከሩ ከቆዩት መካከል የቀድሞ የአንድነት የዴሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውንና ሰባተኛ ተከሳሽ አቶ አብርሃም ሰለሞንን መከላከል ሳያስፈልጋቸው በነጻ አሰናብተው እንዲፈቱ ወስኖ የነበረ ቢሆንም እስከዛሬ ድረስ ብይኑ ተፈጻሚ ሳይሆን መቅረቱ የቤተሰብ አባላት ለቪኦኤ ገልጸዋል። ይህ የፍርድ ቤቱ ውሳኔ አቃቤ ሕግ ለጠቅላይ ፍርድ ቤት አቅርቧል በተባለ ይግባኝ አቤቱታ ምክንያት መታገዱን የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የህግ ትዕዛዝ በእርግጥ ተሰጥቶ ከሆነ እንዴት ያለ የህግ መሰረት እንዳለው አቶ አመሃ መኮንንን ጠይቄያቸው ነበረ። ጸንቶ ካለው የህግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ህግ ቅሬታ አለኝ ብሎ በተገቢው የህግ ስርዓት መሰረት የይግባኝ አቤቱታውን ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በተከሳሽ በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤት ቢሆን ሊያግድ እንደሚችል የህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አማ እንደሚያስረዱት ከሆነ እንዲህ ያለው ይግባኝ በኢትዮጵያ ህግ የሚፈቀደው ለተከሳሽ ነው። ይልቁንም በህግ ስነስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆኖ እየተከራከረ እያለ ስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ፣ በተለይም ነፃነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ሊግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችል እና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስቅሰት ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ሕጋችን 188 ላይ በግልጽ ተቀምጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከአቶ ሀብታሙ አያሌው ና ከአቶ አብርሃም ሰለሞን ጋር መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የበየነላቸው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ ከዚህ ቀደም በዚሁ ችሎት በክርክር ላይ እያሉ የችሎት ስራ አውካችኋል በሚል ቅጣት የተጣለባቸው ስለሆነ ይህን ቅጣት ፈጽመው እንደሚለቀቁ በብይኑ ላይ እንደተገለጸ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጽሔቱ የዜና ትንታኔ ክፍለ ጊዜ እንዘልቃለን። ዘገባው አዲስ አበባ የሚያቆየን ዘጋቢያችንም አሁንም መለስካቸው ይሆናል። ኢትዮጵያ ለሚቀጥሉት አምስት ወራት 230 ሚሊዮን ዶላር የሚያወጣ ምግብ ነክና ሌሎች አስቸኳይ ሰብዓዊ እርዳታ ቁሳቁሶች ያስፈልጋታል ተባለ። አስቸኳይ እርዳታ የሚያስፈልጋቸው ሰዎች ቁጥርም ቀደም ብሎ ከተገመተው በ55 በመቶ መጨመሩን የተገለጠው መለስካቸው አመሀል ከተባበሩት መንግስታት የዓለም ምግብ ድርጅት ዛሬ የተገኘ መረጃ እንደሚለው የኢትዮጵያ መንግስትና የሰብአዊ እርዳታ አጋሮቹ በአንድነት ሆነው ባለፈው ሳምንት ውስጥ ይፋ ባደረጉት መሰረት ባለፈው የካቲት ወር መጨረሻ ላይ ተገምቶ ከነበረው የእርዳታ ፈላጊዎች ቁጥር ላይ አንድ ነጥብ ስድስት ሚሊዮን የሚሆኑ ሰዎች መጨመራቸውን ይገልጻል። ይህም ቀደም ሲል ከተገመተው ሁለት ነጥብ ዘጠኝ ሚሊዮን ጋር ተደምሮ የተረጀው ቁጥር አራት ነጥብ አምስት ሚሊዮን ደርሰዋል ብለዋል። ይህ ቁጥር በመቶኛ ሲሰላም የዕለት ድራሽ እርዳታ ፈላጊዎችን ቁጥር በ55 ከመቶ እንዲያሻቀብ አድርጎታል። የኢትዮጵያ መንግሥት፣ አጋር መንግሥታትና ድርጅቶች ባለፈው ሐምሌ ወር ባደረጉት የጋራ ግምገማ ለተረጂዎች የሚያስፈልጉ ምግብ ነክና ሌላ የእርዳታ ቁሳቁሶችን ለመግዛት 230 ሚሊዮን የአሜሪካ ዶላር እንደሚያስፈልግም ታውቋል። የኢትዮጵያ መንግስት በቅርቡ ይፋ እንዳደረገው 700 ሚሊዮን ብር ወይም ወደ 33 ሚሊዮን የአሜሪካ ዶላር ለተፈጠረው ወቅታዊ ችግር መድቧል። ይኸው መግለጫ የመንግስታቱን ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኃላፊ ምስተር ዴቪድ ደል ኮንቴን ዋቢ በማድረግ የዘንድሮ የበልግ ዝናብ ብሔራዊ ሜትሮሎጂ ባለሥልጣን በዓመቱ መጀመሪያ ላይ ከተነበየውም የባሰ ነበር ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የቡሩንዲ ጸጥታ ኃይሎች የመንግሥት ተቃዋሚዎችን ያስራሉ፣ ወንጀል መፈጸሙን ለማሳመንም በመደብደብ ተቃውሞውን ያፍናሉ ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከሷል። የአሜሪካ ድምፁ መሐመድ ዩሱፍ የዘገበውን ትዝታ በላቸው ታቀርባለች። ጀስት ቴል ሚ ዋት ቱ ከንፈስቱ ማለትም የማምነውን ብቻ ንገሩኝ በሚል ርዕስ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ያወጣው ሪፖርት የቡሩንዲ ጸጥታ ኃይሎች ባለፈው ሚያዝያ ወር በተካሄደው የተቃውሞ ሰልፍ ላይ የተካፈሉትን ሰዎች አስረው ደብድበዋል፣ ሰቆቃ ፈጽመውባቸዋል ይላል። ሰልፉ ሳይታሰብ የተካሄደው ፕሬዚዳንት ኢንክሩንዙዛ ለሶስተኛ ጊዜ ለምርጫ ውድድር እንደሚቀርቡ ካሳወቁና ሕገ መንግስቱን ጥሰዋል በማለት ተቃዋሚዎቹ ቁጣ ካሰሙ በኋላ ነው። የአምነስቲ ኢንተርናሽናል የአካባቢው ምክትል ዳይሬክተር ሳራ ጃክሰን አንዳንድ የሰልፉ ተካፋዮች ላይ ተፈጸሙ ያሏቸውን በደሎች ዘርዝረዋል። የመንግስት የጸጥታ ኃይሎች ታሳሪዎቹን በብረት ዱላ ደብድበዋቸዋል። ፖሊሶች በኤሌክትሪክ ሽቦና በቆመጥ እንደደበደቡ አንዳንድ የሰልፉ ተካፋዮች ሰቆቃ ተፈጽሞባቸው ያላደረጉትን አደረኩ ለማለት እንደተገደዱ ሌሎች ደግሞ የተቃውሞ እንቅስቃሴውን እነማን እንዳደራጁ እነማን እንደተካፈሉ እንዲናገሩ እንዲያጋልጡ እንደተደበደቡ መረጃ አለ። የተባበሩት መንግስታት ድርጅት የሰብአዊ መብት ተቆርቋሪዎችም እስረኞች የሰላማዊ ሰልፍ ተከፋዮች ላይ ድብደባ መፈጸሙን አረጋግጠዋል። የመንግስታቱ ድርጅት የሰብአዊ መብት ቢሮ የብሩንዲ ጸጥታ ኃይሎችና ኢንቦራኩራ የተባሉት ልዩ የመንግስት ሚሊሻዎች አያሌ የመብት ታጋዮችን፣ በተቃውሞ ሰልፉ የተካፈሉ ሰዎችን እንደገደሉ አረጋግጠዋል። ሰዎች በተቃውሞ ሰልፉ ተካፍለናል ብለው እንዲያምኑ ይገደዳሉ ብለዋል ጃክሰን። ታሳሪዎቹ በሀገሪቱ ዙሪያ ያለ ተቃውሞ ወይም በአካባቢያቸው እነማን እንደተሳተፉ እንዲናገሩ በመደብደብ ያስገድዷቸዋል። ካልተናገርክ እንገልሃለን የሚል ዛቻ እንደደረሰባቸውም ገልጸውልናል። የብሩንዲ መንግስት እነዚህን ግድያዎችና ድብደባዎች የፈጸሙ የጸጥታ ኃይሎች ላይ ሕጋዊ እርምጃ እንዲወስድ ዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ጠይቋል። ሆኖም የብሩንዲ ባለስልጣናት እስካሁን መልስ አልሰጡም። ፕሬዚደንት ኢንክሩንዚዛ ብጥብጡን ለማስቆም ቃል በመግባትና አገር ጥለው የኮበለሉ እንዲመለሱ ጥሪ በማድረግ ባለፈው ሐሙስ ቃለ መሐላ መፈጸማቸው አይዘነጋም። ወደ መጨረሻው የትንታኔ ርዕስ እንሻገራለን። ባለፈው አርብ ከአምስተርዳም ወደ ፓሪስ ይጓዝ በነበረው ባቡር ላይ አዩብ ኤል ካዛኒ የተባለውን ታጣቂ ታግለው በቁጥጥር ስር የዋሉት ሶስት አሜሪካውያንና አንድ እንግሊዛዊ በዛሬ ሁለት ታላቁን የፈረንሳይ ብሔራዊ የክብር ሜዳሊያ ተሸልመዋል። ቀደም ብሎ በዘገባው እንደቀረበው በፓሪስ ቤተ መንግስት ከፍተኛ ዲፕሎማቶችና ባልስልጣናት በተገኙበት ስለተከናወነው ስለዚህ ስነ ስርአት ዘገባ ደርሶናል። ቆንጅታ እየዛ ቅርባለች Monsieur Spencer Stone, au nom de la République française, je vous fais <applause> oui, chier. Je እነዚህ አራት ሰዎች የራሳቸውን ህይወት ከማዳናቸውን በስተቀር አምስት መቶ ተሳፋሪዎችን ይዞ ከአምስተርዳም ይበር በነበረው ፈጣን ባቡር ላይ ሊደርስ የነበረውን አሳዛኝ ተግባር ተከላክለዋል ብለዋል ኦላን። የፈጸሙትን የጀግንነት ተግባርና ፊታቸው የተደቀነውን ክፉ ሽብርተኝነት በተረጋጋ መንፈስ መጋፈጣቸው መላውን ዓለም አስደንቀዋል ሲሉም አክለው አስገንዝበዋል። ኦኖ ዱ ላ ፍራንስ Je tiens à vous remercier pour ce que vous avez fait. በሀገሬ፣ በፈረንሳይ ስም አመሰግናችኋለሁ። የእናንተ የጀግንነት ተግባር ለብዙዎች ምሳሌ ይሆናል ብለዋቸዋል። አስከትለው ፕሬዝደንቱ አሸባሪ ሲሉ የጠሩትን ታጣቂ አዩብ ኤልካዛኒን ታግሎ በቁጥጥር ስር በመዋል የረዱትን ሌሎችንም የባቡሩ መንገደኞች አመስግነዋል። ከነዚህም መካከል አንድ ፈረንሳዊም ና ቆስሎ ሆስፒታል የተኛ ፈረንሳዊ፣ አሜሪካዊ ያሉባቸው ሲሆን እነሱ በሌላ ስነ ስርዓት የክብር ኒሻናቸውን እንደሚቀበሉ ታውቋል። ሶስቱ አሜሪካውያን አብረው ሆነው ለመጀመሪያ ጊዜ ትናንት እሁድ ለጋዜጠኞች በሰጡት ቃል ካዛኒን እንዴት አድርገው ድብድብ አድርገው እንደጣሉ ታብራርተዋል። ያን እንድናደርግ ያነሳሳን መሰረታዊ የሆነ ያልሞት ባይ ተጋዳይነት ነው ብለዋል አንተኒ ሳድለር እንዲህ አይነት ቀውስ ሲደርስ በቃ አንድ እርምጃ መውሰድ እንዲለመድ እፈልጋለሁ። መደበቅ ወይም ዝም ብሎ መቀመጥ ምንም አይሰራም። ጓደኛ የስፔንሰር ብድግ ባይል ኖሮ ታጣቂው ያሰበው ይሳካለት ነበር። የ26 ዓመቱ ሞሮካዊ ከእስልምና አክራሪዎች ጋር ግንኙነት አለው፣ ወደ ሶርያም ሳይጓዝ አልቀረም ተብሎ በሶስት ሀገሮች የደህንነት አገልግሎቶች ይታወቅ እንደነበረ ተገልጿል። በአሁኑ ወቅት የፈረንሳይ ጸረ ሽብርተኛ ባለስልጣናት እየመረመሩት ነው። በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአማርኛ ስርጭት ነው የምትከታተሉት የተከበራችሁ አድማጮቻችን። ስርጭቱ እስከ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ እነዚህን እናሰማለን። ሰላም፣ ዜናዎች እንደምን አላችሁ? የምደውለው ከዚህ ከዋሽንግተን ነው። ትናንትና ያቀረባችሁት ፕሮግራም ማለት በወጣት ሲኖክ ላይ በጣም ልብ የሚሰብር ፕሮግራም ነበረ። አዳምጫለሁ እና ይህንን ወጣት ለመርዳት ቢቻል አካውንት ተከፍቶለት በአካውንቱ ማስገባት የሚቻልበትን ዘዴ እንዲፈጠሩ ጥሩ ነው። ይህ ወጣት ቤተሰቦቹንም አጥቶ እንደገና ደግሞ በአሳዳጊዎቹም ተበድሎ አእምሮ የተነካ ወጣት ወደፊት ያለውን ብሩህ አእምሮ ወይም ብሩህ ተስፋን ሐሳብ ለማሳመር በትምህርትን በኩል አይ ቲንክ የሚረዱት ኢትዮጵያኖች ይኖራሉ ብዬ ገምታለሁ። ወደፊትን ልጅ ወጣት ሰው ለማድረግ ለጆሮ ማዳመጫውም የሚሆን ለመግዛም ቢሆን በአካውንቱ ቢከፈትለት በአካውንትም የሚያስገባ በአካውንት እንደገና የዌብሳይቱንም በዌብሳይት ገብተው መርዳት የሚፈልጉትንም ሰዎች የዌብሳይቱንም አድራሻ በድጋሚ የሚደግሙት ጥሩ ይመስለኛል እና አይዞ ሄኖክ፣ ኢትዮጵያኖች ከጎነነዋል ያለ ነው ያሉትም። ስለዚህ በትምህርትን በኩል ሊረዱ ይችላሉ ብዬ መገመት ኢትዮጵያውያን ስላሉ ነው። አይዞ በርታ። አመሰግናለሁ። ሀሎ ቪኦኤ፣ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ንግግር ባለፈው አቅርባቸው ነበረ። በዛ ውስጥ የኔ መረዳት ግን በጣም የተለየ ሆኖ አግኝቸዋለው። ቃሉ እነዚህ የተጠቀሙባቸው ቃላቶች ትምክት፣ እንዲሁም ደግሞ ጠባብ አክራሪ ብሎ ያሏቸው ለተወሰኑ የተወሰኑትን ብሄሮችን የሚመለከት ነው። ትምክት አማራውን ጠባብ የሚለው ቃል ደግሞ ለኦሮሞና ለትግሬ እንደተሰጠ ህወሀት ይህንን ታርጋ ለእነዚህ ዘሮች እንደለጠፈ በጣም ግልጽ ነው። ሆኖም ግን ለምሳሌ ማጣቀሻ ብለው ያነሷቸው ኦሮሞንና አማራን እኛ ሀገርን እመራለሁ ብለው በቦታው ላይ ተቀምጠው ሁለት ብሄሮችን ነጥለው አውጥተው በምሳሌ መጠቀማቸው እጅግ አሳዛኝና አሳፋሪ ነው። የሆነ ሆኖ በዚህ ስርዓት ተጠቃሚዎች የሆኑ ሰዎች እና እንዲሁም ደግሞ አብዛኛው አሁን በጠባብነታቸው ታውቀው መስሪያ ቤትን ከጽዳት ሰራተኛ እስከ ማናጀርነት የሞሉት ህዋት እንደሆኑ እየታወቀ እነሱኑ መልሰው በምሳሌ መጣ አለማንሳታቸው እንዲሁም ደግሞ በየቦታው ላይ ስራ በኢትዮጵያ ውስጥ ተንቀሳቅሶ መስራት እንደማይቻል በደረጃ ደርሰዋል ያሉትን በእርግጥም እውነት ነው ግን የትኛው ሀብት ኖሮት ነው የኢትዮጵያ ሌላው ብሔረሰብ ይህን ሊሰራ የሚችለው ጥቂት የህዋት ጀራሎች እና የስርአቱ ተጠቃሚዎች ብቻ ናቸው ይህንን ማድረግ የሚችሉት አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። ቀደም ሲል በመጀመሪያው አስተያየታቸውን ያደረሱን አድማጭ በጠየቁት መሰረት በምስታው ፕሮግራም ላይ ስለሰማችሁት እድሉ የነበራቸው አድማጮቻችን ማለት ነው። የአካል ጉዳተኛው ሄኖክ ስዩም አስተያየትና የእርዳታ ቃል የገባችሁለት እናመሰግናለን። የእርዳታ መቀበያው ዌብሳይት ወይም ድረገጽ የሚከተለው ነው ደብልዩ ደብልዩ ጊቭ ፎርዋርድ ዳት ካም ስላሽ ፈንድሬይዘር ቀጥተኛውን የድረገጹን ማያያዣ ከዘገባው ጋር በድረገጻችን ላይ ታገኛላችሁ። ሆኖም ይህ የሰማችሁት ለተለያዩ ጉዳዮች መዋጮ የሚያሰባስብ ኩባንያ በመሆኑ ከሚሰጠው እርዳታ የተወሰነ አገልግሎት ኮሚሽን ሸረፋ አድርጎ ይወሰድበታል ይላሉ መስታወቶች። የተሻለ መንገድ፣ የተሻለ አማራጭ መላክ እናንተ አይጠፋምና ጠቁሙም ብለዋል አድማጮች። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ስፖርት በሰለሞን ክፍሌ ቻይና ባስተናገደችው የ2015 የዓለም አትሌቲክስ ሻምፒዮና በወንዶቹ ማራቶን ኤርትራ ድል ተጎናጸፈች በመክፈቻው ዕለት የማራቶን ሩጫ ውድድር ሁለተኛው ኢትዮጵያዊ ሦስተኛ የዩጋንዳ አትሌት ሆነዋል በሌላ በኩል የዓለም አቀፉን አትሌቲክስ ፌዴሬሽኖች ማኅበር የሚመሩ አዲስ ፕሬዚደንት ተመርጠዋል በስፍራው ያሉት ፍቅሩ ኪዳን የሚሉት አላቸው። እነዚህንና ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። ባለፈው ቅዳሜ ቻይና በደማቅ ሥነ ሥርዓት በተጀመረው እና ለዘጠኝ ቀናት በሚቆየው የዓለም አትሌቲክስ ሻምፒዮና ውድድር ምርጥ አትሌቶች ይሳተፋሉ። በመክፈቻ ዕለት የወንዶቹን የማራቶን ሩጫ ውድድር በአስገራሚ ሁኔታ በአንደኝነት ያጠናቀቀው የ19 ዓመቱ ወጣት ኤርትራዊ ግርማይ ገብረስላሴ ሆኗል። የመጀመሪያውን የወርቅ ሜዳሊያ አጥልቋል። 20541 ነው ጊዜው። ሁለተኛው የማነ ጸጋይ ከኢትዮጵያ ሲሆን ሦስተኛው የዩጋንዳ አትሌት ነው። ኤርትራዊው አትሌት ግርማይ ገብረስላሴ 42ቱን ኪሎ ሜትር ለማጠናቀቅ ወደ ስታዲየሙ ሲገባ የተመልካቹና የጋዜጠኛው ስሜት ይህን ይመስል ነበር። በቤጂንጉ የዓለም አትሌቲክ ሻምፒዮና ውድድር በርካታ የኢትዮጵያ አትሌቶች በልዩ ልዩ ርቀት ይሮጣሉ። በ1500ና 5ሺህ በሁለቱም የወርቅ ሜዳሊያ የሚጠበቀው በገንዘቤ ዲባባ ነው ነገ በ1500 ፍጻሜ ውድድር ትሳተፋለች። የሴቶቹ አስር ሺህ ታሪክ ሆኖ አልፏል። ኬንያዊቷ ቪቪያን ቼሮት በአንደኝነት አጠናቃ ወርቁን ወስዳለች። ገለቴ ቡርቃ ከኢትዮጵያ ሁለተኛ። በወንዶቹ ሶስት ሺህ መሰናክል ከአንደኛ እስከ አራተኛ ተከታትለው በመግባት አናስ ደፍር የሚያሉት የኬንያ አትሌቶች ናቸው። በመቶ ሜትሩ ፈጣን ውድድር የወንዶቹን ኡሴን ቦልት፣ ጀስቲን ጋትሊንን በአንድ ሴኮንድ ቀድሞ ገብቷል። ወርቁንም ወስዷል። በነገራችን ላይ በአንድ የ500 ሜትር የሴቶቹ ውድድር ላይ አምስት የኢትዮጵያ አትሌቶች የተሳተፉ ሲሆን ለሀገራቸው የሮጡት ሁለቱ ብቻ ሲሆኑ ሦስቱ የተወዳደሩት ለተባበረው የአረብ ኤሚሬቶች፣ ለሆላንድና ለስዊድን ነበር። በዚህ ጉዳይ ላይ ወደፊት እንመለስበታለን ብለዋል በስፍራው ያሉት ፍቅሩ ኪዳኔ ስለ ሐምሳኛው የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ኮንግሬስም ተከታዩን አጋርተውኛል። አቶ ፍቅሩ የዓለም አቀፍ አትሌቲክስ ፌዴሬሽን አይ ደብሊዩ ኤፍ በቤዥን ቻይና በአካሄደው ጠቅላላ ጉባኤ አዲስ ፕሬዚዳንትና የሥራ የስራ አስኪያሽ ኮሚቴ አባሎች መርቷል። ድርጅቱ ለአስራ ስድስት ዓመታት የመሩት የሴኔጋሉ ተወላጅ ላሚን ዲያክ ባለ ነጭ ፀጉር አሞች በጥቁር ፀጉር አሞች ማለትም ሽማግሌዎቹ በወጣቶች ተተክተዋል ብለዋል። ለፕሬዚዳንትነት ከተወዳደሩት ሁለት የኦሊምፒክ ሻምፒዮን አትሌቶች እንግሊዙ ሴባስቲያን ኮ የዩክራይኑን ተወላጅ ሰርጄ ቡካን በመቶ አስራ አምስት ድምፅ ለዘጠና ሁለት በማሸነፍ ተመርጧል። ተሸናፊውም ለምክትል ፕሬዚዳንትነት ተወዳድሮ በአንደኛ ደረጃ ተመርጧል። ለስራ አስኪያጅ ኮሚቴ አባልነት ከተወዳደሩት አስር አፍሪካውያኖች መካከል ናዋል ኤል ሙታዋኪል ከሞሮኮ፣ ፍራንኪ ፍሬደሪክስ ከናሚቢያ፣ ሁለቱም የኦሊምፒክ ሻምፒዮኖች ተመርጠዋል። ሦስተኛው በምክትል ፕሬዚዳንትነት የተመረጠው የአፍሪካ አትሌቲክስ ኮንፌዴሬሽን ፕሬዚዳንት በአልቦም ካልካባ ከካሜሩን ነው። በጣም ጭምቷ ወይዘሮ ብስራት ጋሻውጠና ምንም ዘመቻ ሳታካሄድ መቶ ሁለት ድምፅ አግኝታ በሁለት ድምፅ ጉድለት ሳትመረጥ ብትቀርም ከሌሎቹ አፍሪካኖች የተሻለ ውጥነት አግኝታል። የተወዳዳሪዎቹ ብዛት ለምርጫ ምቹ ስላልሆነ ና ድምጽ ሰጪ ስለሚከፋፈል አፍሪካ ሳይሳካ እናተፈርቷል። በአትሌቲክስ ውድድር ግን ኬንያ ኢትዮጵያን፣ እና ጃማይካ ከእስያ ሀገሮች የተሻሉ ናቸው። ይልቁንም አፍሪካን ያኮራው አራት ሴቶች የፌዴሬሽን ፕሬዚዳንቶች ማስመገቡዋ ነው። እነርሱም የማዳጋስካር ሶማሊያ፣ ማሊ ና ናሚቢያ ተወላጆች ናቸው። ከእነኚህ ሀገሮች በፊት የሴት አትሌቲክስ ፌዴሬሽን ፕሬዚዳንት የነበራት ኢትዮጵያ ነበር። ፌዴሬሽኑም ትልቅ ኮኦፕሬት ያሰራው ብሔራዊ ሆቴል የገዛው በወይዘሮ ብስራት ጋሻውተና ፕሬዚዳንትነት ወቅት ነው። የቤዚንግ ጉባኤ ያስገነዘበው ደግሞ ውድድሩ ያቆሙ አትሌቶች በስፖርት አድሚኒስትራሲዮን በሰፊው ተካፋይ መሆናቸው። የኢትዮጵያም አትሌቶች አትሌቲክስ በሀገራቸው እንዲስፋፋ በልዩ ልዩ መስክ በመሰለፍ እንደሚያገለግሉ ተስፏል። በመጀመሪያ ቻይና የመጣሁት የዛሬ አርባ ሁለት ዓመት ከኢትዮጵያ አትሌቲክስ ቡድን ጋር የኦሊምፒክ ሻምፒዮኑ ማሞ ወልዴ ማቦይ ነበሩ። ያኔው ቻይና እልም ያለ ኮሚኒስት ነበር። የአሁኑ ደግሞ ቢያንስ ከውጡ ካፒታሊስት ሆነዋል። ቢስክሌቶች በመኪና ተቀይረዋል። የማውሴቱን አረንጓዴ ጥብቆ በብሉጅን ተቀይረዋል። ወጣቱ የሚበላውና የሚጠጣው ልክ እንደ አሜሪካ ነው። ኢንተርኔቱ ግን እንደ ኢትዮጵያ ችግር አለበት። ጉግልና ቻይና አይዋደዱም ይባላል። በእኛ ግን አስተያየት ተደርጎ አትሌቶቹ የሚጠቀሙ ዘንድ ስታዲዮም ውስጥ የዊፊ አገልግሎት ዘርግተዋል። በየሆቴላቸውንም ከሞላ ጎደል ኢንተርኔቱ ይሠራል። ቤጂንግ ሀያ አንድ ሚሊዮን ሕዝብ የሚኖርባት ስድስት ሚሊዮን መኪና፣ ሀያ ሺህ አውቶቡስ፣ ስልሳ ሺህ ታክሲ የሚንቀሳቀስበት በተጨማሪ የመሬት ውስጥ ባቡር ሜትሮ ያለበት አስደናቂ ከተማ ነች። አቶ ፍቅሩ ኪዳኔን አመሰግናለሁ። አሁን ለሀገር ውስጥና የአውሮፓ ፕሪሚየር ሊግ እግር ኳስ ውድድሮች ዜና ከቤይጂንግ በቀጥታ ወደ አዲስ አበባ ወስዳቸዋለሁ። ገዛ ንጽ መስቀል መስመር ላይ ይገኛል። መቀጠል ትችላለህ። ገዛ አመሰግናለሁ። ሰለሞን ላለፉት ሀያ ቀናት ድሬዳዋ ላይ ሀያ አራት ቡድኖችን ሲያፎካክር የሰነበተው የብሔራዊ ሊግ ትናንት በድሬዳዋ ከተማ ቡድን አሸናፊነት ተጠናቋል። ለፍጻሜ የደረሱት ድሬዳዋ ከተማና ሆሳና ከተማ ሲሆኑ የድሬዳዋ ከተማ ቡድን በፍጻሜው ዘና ብሎ ነው ሆሳና ከተማን ሶስት ለአንድ የረታው። ፈቃዱ ወርቁና ይሁን እንደሻው ለድሬዳዋ ከተማ ሲያስቆጥሩ ሦስተኛው በተከላካይ ስህተት በራሱ ግብ ላይ ነው የተቆጠረው። ዱላ ሙላቱ ለሆሳና ከተማ አስቆጥሯል። ብቸኛ የሴት አሰልጣኝ በሆነችው መሰረት ማኔ ለዋንጫ የበቃው ድሬዳዋ ከተማ ሀምሳ ሺህ ብር ሽልማት ሲያገኝ ሆሳና ከተማና ሀላባ ከተማ አርባና ሰላሳ ሺህ ብር አግኝተዋል። የድሬዳዎቹ በላይ አባይነህ በስድስት ጎል ኮከብ ጎል አግቢ ይሁን እንደሻው ደግሞ ኮከብ ተጫዋች ሆነው ተመርጠዋል። የኮከብ አሰልጣኝነቱን ማዕረግና ሽልማት ያገኘችው የወንዶች ቡድንን በማሰልጠን ብቸኛ እንስት አሰልጣኝ የሆነችው መሰረት ማኔ ናት። በደረጃ በተደረገው ጨዋታ ሀላባ ከተማ ጅማ አባ ቡናን በመለያ ምት አራት ለሁለት አሸንፏል። ብቸኛዋ የሴት አሰልጣኝ ድሬዳዋ ከተማም ቡድን ለዋንጫ ማብቃቷና ወደ ፕሪሚየር ሊጉም እንዲገባ ማስቻሏ የውድድሩ ልዩ ክስተት መሆኗ በሰፊ ተዘግቧል። አንደኛና ሁለተኛ ሆነው ያለፉት ድሬዳዋ ከነማና ሆሳና ከነማ በቀጣዩ ዓመት ፕሪሚየር ሊጉን ይቀላቀላሉ። ወደ አውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ላይ ያሉትን ውድድሮች ስንመለከት በእንግሊዝ ፕሪሚየር ሊግ ሶስተኛ ሳምንት ላይ ደርሷል። ያምነው ፕሪሚየር ሊጉ ሻምፒዮን ቼልሲ ዌስት ብሮማልቪየንን ሶስት ለሁለት አሸንፏል። ከባርሴሎና በግዢ ወደ ቼልሲ የተዛወረው ፔድሮ በሀያኛው ደቂቃ ዲያጎ ኮስታ ደግሞ ሁለተኛውን አክሎ ለረፍት የወጡት ሁለት ለአንድ ነበር። በቼልሲ የማሸነፊያዋን ሶስተኛ ጎል ሴዛር አግብተዋል። ከቼልሲ በጀን ተከላካይ የሆነው ጆን ቴሪ በሁለት ቢጫ ከሜዳ መባረሩ ቼልሲ የመጨረሻዎቹን ሀያ አምስት ደቂቃ በጎደሎ በአስር ተጫዋቾች መጨረስ ተገድዷል። ማንቸስተር ሲቲ ኤቨርተንን በሜዳውና በደጋፊው ፊት ሁለት ለባዶ አሸንፎታል። ሌሎች ሶስት ጨዋታዎችም በአቻ ውጤት ነጥብ ተጋርተው የወጡ ሲሆን ዛሬ ከምሽቱ ከአራት ሰዓት በኋላ የሚካሄደው የአርሴናል እና ሊቨርፑል ፍልሚያ በጉጉት እንዲጠበቅ ሆነዋል። በሦስተኛው ሳምንት ጨዋታ ሁሉንም አሸንፎ ሙሉ ዘጠኝ ነጥብ የያዘው ማንቸስተር ሲቲ ፕሪሚየር ሊጉን መምራት ጀምሯል። ሌስተር ሲቲ እና ማንቸስተር ዩናይትድ በእኩል ሰባት ነጥብ ማንቸስተር ሲቲን የሚከተሉ ቡድኖች ሆነዋል። የስፔን ላ ሊጋ ባለፈው አርብ ሲጀመር አትሌቲኮ ማድሪድ አዲስ ገቢውን ላስ ፓልማስን አንድ ለባዶ ባርሴሎናም አትሌቲኮ ቢልባኦን በተመሳሳይ አንድ ለባዶ አሸንፈዋል። ሪያል ማድሪድ ከስፖርቲንግ ሊሆን፣ ሌቫንቴ ከሴልታ ቪጎ ያለ ግብ ባዶ ለባዶ ሲለያዩ፣ ሌሎች ሶስት ጨዋታዎችም በአንዳቻ ውጤት ተጠናቀዋል። ይኸው ነው በእኔ በኩል ያለው ሰለሞን። እኔም አመሰግናለሁ። ገዛይን ከአዲስ አበባ በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የስፖርቱን አዘጋጅ ሰለሞን ክፍሌንና ተባባሪውን ገዛኸኝ ጽዮን መስቀልን እኛም እናመሰግናለን። አድማጮች ስርጭታችን በ1922 25 ሜትር ባንዶች ላይ ነው የምትከታተሉት። አሁን አፍሪቃ ነክ ርዕሶች ። ናይጄሪያ በአሁኑ ወቅት በኢኮኖሚ እድገት ደቡብ አፍሪቃን አልፋ በመሄድ ከአፍሪቃ ዋናዋ ሆናለች። ናይጄሪያ ደቡብ አፍሪቃን አልፋ ሄደች ሲባል በምን መልክ እንደሆነ እንዲያብራሩልን የአፍሪካ ጉዳይ ምሁር የሆኑትን ዶክተር አየለ በከሪን ጋብዘን የሁለቱን አገሮች አጠቃላይ ይዘት ባለፈው ሰኞ ዘርዝረውልናል። ዶክተር አየለ በከሪ በኒውዮርክ ክፍለ ሀገር በሚገኘው ኮርኔል ዩኒቨርሲቲ የአፍሪቃ ጥናትና ምርምር ክፍል ለብዙ ዓመታት አስተምረዋል። አሁን ደግሞ በመቀሌ ዩኒቨርሲቲ የታሪክና ባህል ጥናት ክፍል ተባባሪ ፕሮፌሰር ሆነው ይሰራሉ። የድረ ምረቃ ጥናትንም ያስተባብራሉ። የአፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነሽ ፍሳሐየነች ያነጋገረቻቸው ዶክተር አየለ በሰው ልማት ረገድ ደቡብ አፍሪቃንና ናይጄሪያን በማወዳደር ይጀምራሉ። በሰው ልማት ከሄድን በሰው ልማት ያውም ደግሞ የሰው እድገት ማለት ጥሩ ትምህርት ማግኘት፣ ጥሩ ሆስፒታል መሄድ በዛ በዛ ከለካ ናቸው። አሁንም ቢሆን ሳውዝ አፍሪካ ናይጄሪያን ትበልጣለች። ናይጄሪያ እንግዲህ አሁን የኢኮኖሚዋ እድገት ትልቅ በጣም ትልቅ ይሄ እንግዲህ አሜሪካኖች እንደሚሉት ፓዩ በጣም ትልቅ ሆነ። ግን ያንን ፓይ ለመቶ ሰባ ሚሊዮን ህዝብ መከፋፈል አለባቸው ማለት ነው። አስኮምፔርቱ ሳውዝ አፍሪካ ለሀምሳ ሚሊዮን ህዝብ ብቻ ነው የምትከፋፍለው። የሀገሪቱ የሀብት ዳቦ በትክክል ካልተሸነሸነም በህብረተሰቡ እኩልነት እንደማይኖር ዶክተር አየለ ያብራራሉ። እንግዲህ በትክክል ደግሞ ካልተሸነሸነ ያ ፓይ ምን ይሆናል? ኢኒኳሊቲ ይፈጥራል። በናይጄሪያ ውስጥ በጣም ከባድ የሆነ እኩልነት የለም። ብዙ ሀብታሞች አሉ። በጣም ደግሞ የበለጠው ህዝብ በጣም ድሃ ነው። ከሰባ ሚሊዮን በላይ ህዝብ ናይጄሪያ ውስጥ ከአንድ ዶላር በታች ነው ኢንካሙ፣ የቀን ኢንካሙ። ናይጄሪያ ሂሳቧን ስታሰላ የዓመት የአገሪቷ ገቢ አምስት መቶ ሀያ ሁለት ቢሊዮን ዶላር ማለት ማለት ነው። በሌላውን ሁሉ ትተን ምንድን ነው የሚያደርገው ውጭ ያሉ ኢንቨስተሮች ያንን አይተው ወደ ናይጄሪያ ይሳባሉ ማለት ነው። እና አንድ እሱ ነው። ሁለተኛ ደግሞ በናይጄሪያ ውስጥ ዲሞክራቲክ ስርዓት ኖሮ በሰላማዊ መንገድ የመንግስት ሽግግር ስለመጣ ያም ደግሞ መረጋጋትን አመጣ ማለት ነው። በፌዴራል ደረጃ መረጋጋት አለ ማለት ነው። ያም እንግዲህ ምንድን ነው የውጭ ኢንቨስተሮችን ሊስብ ይችላል ማለት ነው። ሌላው ቁም ነገር ደግሞ ምንድን ነው ናይጄሪያም ሳውዝ አፍሪካንም ብንወስድ ሁለቱም በጣም ሀብታም ሀገሮች ናቸው። ናይጄሪያ ኦይል አላት። ነዳጅ ዘይት ከአፍሪካ ከአፍሪቃ አንደኛ ናት። በትሪሊየን ኪዩቢክ ሜትር የሚገመት ጋዝ ነው ያላት። የተረጋገጠ ጋዝ አላት፣ ዘይት አላት። ከዛ ውጭ ደግሞ በጣም ሰፊ የሆነ አግሪካልቸር አላት። ሌላው ደግሞ ምንድን ነው፣ ናይጄሪያ በጣም አሁን ጎልታ የታየችው በአገልግሎት ነው። በአገልግሎት ማለት ምንድን ነው? ቱሪዝም፣ ሆቴል፣ ይህን የመሳሰሉት ናይጄሪያ ኢኮኖሚዋን ዳይቨርሲፋይ ለማድረግ በአንድ ብቻ ላለመወሰን ባደረገችው ውሳኔ መሰረት ሁለተኛ ደግሞ ሁለት ፖሊሲዎች አሉ። እንግዲህ ኢኮኖሚ ፖሊሲዎች ላይ አንደኛ የአመቱ ባጀት ካላቸው ኢንካም ጋር የተመጣጠነ እንዲሆን በማድረግ ሁለተኛ ደግሞ ኢንፍሌሽን ወይም ደግሞ የዋጋ መናር የዋጋ መናር እንዳይኖር በደንብ በስርዓት መስራታቸው፣ እነዚህ ሁሉ ተደማምረው የናይጄሪያን ኢኮኖሚ ጠንካራ ኢኮኖሚ ከአፍሪካ አንደኛ እንዲሆን አድርጓል። ይህ ኢኮኖሚ ሊቀጥል የሚችልበት በእድገቱ በኩል ጥሩ ነገር ስናይ በልማት በኩል ብዙ ድክመቶች አሉ። አሁንም ናይጄሪያ ውስጥ አንደኛው አሁን ለምሳሌ ቅድም የነገርኩሽ የፊልም ኢንዱስትሪ የባንክ የተመሳሰሉት የቱ ጋ ናቸው ብንል ሌጎስ አካባቢ ነው፣ ደቡብ ምዕራብ አካባቢ ነው። ይሄ ሁሉ ሰው በተለይ በጣም ብዙ ሰው ሊቀጥር የሚያስችሉ አዳዲስ የፈጠሯቸው ፋብሪካዎች ወይም ደግሞ የአገልግሎት ሰጪዎች ወይም ደግሞ የፊልም ስራዎች ያሉት በሙሉ ደቡብ ምዕራብ ላይ ነው እና ሁለት ቦታዎች ችግር አለ ናይጄሪያ ውስጥ። አንደኛው ሰሜን ላይ ነው። ይሄ ቦኮ ሀራም የሚባለው የሚያጠቃው ሰሜን ላይ ነው። ሁለተኛው ደግሞ ዘይት ያለበት አካባቢ ዘይት ያለበት አካባቢ ትንሽ ረጋ ብሎ ነበረ። ግን ቦኮ ሀራሙ እየተስፋፋ ሄዶ እንደውም አሁን የሽግግሩን ምክንያት በማድረግ ጥቃታቸውን በጣም በጣም አፋፍመውታል። እንግዲህ ያ ደግሞ ኢኮኖሚው ላይ ተጽዕኖ ይኖረዋል ማለት ነው። አሁን እንግዲህ የቦኮ ሀራምን ጉዳይ አንስተዋል። ቦኮ ሀራም በተለይም በሰሜኑ ክፍል ነው እንግዲህ ከሞላ ጎደል ብዙ ቦታዎችን መቆጣጠር ደረጃ ደርሶ ነበረ። ለሱም ምክንያት የሆነው ድህነቱ እዛ ስር የሰደደ ነው የሚባለው። እና ሀገሪቱ በኢኮኖሚ ከፍተኛ እድገት ማግኘቷን ገልጸውልናል። እና ለሰሜን ሊሆን አልቻልም ማለት ነው ወይስ እንዴት ነው? በጣም ጥሩ ጥያቄ ነው። እንግዲህ ሁለት ነገሮች ያሉ ይመስለኛል። አንደኛ ወደ ቅኝ አገዛዝ ታሪክ ይወስደናል። እንግሊዞች ቅኝ አገዛዝ ስርዓት ናይጄሪያን ሲያስተዳድሩ የዛ ስርዓት ተጠቃሚ ነበሩ ሰሜኖች በእንግሊዝ ስም አገሪቷን ያስተዳድሩ የነበሩት የሰሜኑ ነበሩ። ከዛም በኋላ ነጻነቷን ስታገኝ እስከ አስራ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት እንደ አውሮፓውያን አቆጣጠር ድረስ ስልጣኑን ይዘውት የነበሩት ሰሜኖች ነበሩ። ከዛ በኋላ ነው እንግዲህ ስልጣኑ ወደ ደቡብ ወይም ደግሞ ወደ ሌላው ክፍል ሊዘዋወር የቻለው። በዛ ደስተኝነት ያለ መሆን ጉዳይ አለ። ሌላው ደግሞ ቅድም እንዳልሹው እርግጥ የሰሜኑን አካባቢ በምናይበት ጊዜ ይሄ በእኛ ሳሄል ብለን የምንጠራው ወይም ደግሞ በድርቅ በጣም የተመታ ድርቁ ደግሞ የበረታ ከአመት አመት ማቋረጥ አካባቢ ነው፣ እና ያ ደግሞ ድህነቱን አባብሶታል። እዛ አካባቢ የአስተዳደሩን ማጣት፣ የአካባቢው በድርቅ መመታት፣ እነዛ ሁሉ ተደማምረው ብሶቱን አባብሰው እንደ ቦኮ ሀራም አይነት ሊፈጠር ችሏል። ቦኮ ሀራሙ በምንም አይነት ናይጄሪያ ውስጥ የህዝብ ድጋፍ አግኝቶ ስልጣን ላይ ይወጣል ብለን ልንገምት አንችልም። ምክንያቱም የእነሱ ምንድነው ያደረጉት ትግሉን ካለው ከናይጄሪያ ታሪክና ከናይጄሪያ ሪያሊቲ አውጥተው ያንን ድርጅት ይሄ ኢዝላሚክ ስቴት የሚባለው አክራሪ ቡድን የሰውን አንገት የሚቀላ ቡድን ጋር ነው ራሳቸውን ያሰለፉት። እና እነሱም ለመፍትሄ ያመጣሉ አይደለም። ግን ምንድን ነው ሃይማኖት ደረጃ ካየ ነው ሙስሊምና ክርስቲያን አለ። ሙስሊሙ ማጆሪቲ ነው ናይጄሪያ ውስጥ ያ ሙስሊም ደግሞ ያለው ሰሜን ሰሜን ላይ ነው። እና ምንድን ነው መደረግ ያለበት ይሄ ቅድም እንዳልኩሽ በልማት ደረጃ በእድገት ሳይሆን በልማት ደረጃ ህዝቡ የተሻለ ኑሮ እንዲኖር፣ የተሻለ ትምህርት እንዲኖረው፣ የተሻለ ጤና አገልግሎት እንዲያገኝ በተለይ በሰሜኑ ላይ ትልቅ ትኩረት ሰጥተው በአሁኑ ጊዜ የሚያደርጉትን የሚሊትሪ ካምፔን ከህዝብ እድገት ጋር አስተሳስረው ቦኮ ሀራምን መምታት ብቻ ሳይሆን ቦኮ ሀራም አማራጭ የሌለው መሆኑን በማሳየት እዛ አካባቢ ብዙ ልማቶችን መፍጠር አለባቸው። ገንዘብ ማፍሰስ አለበት፣ ፌዴራል መንግስቱ እሱ ነው። ምክንያቱም እንዳየነው ከሆነ ደቡብ ላይ ያምጹ የነበሩት ጠመንጃ ይዘው ይታገሉ የነበሩት በጆናታን ጊዜ ጠመንጃቸውን አውርደዋል ትምህርት ቤት በመስራት መንገድ በመስራት የተለያዩ ነገሮች ለሕዝቡ በቀጥታ በማድረግ ከአመፅነት ጠመንጃቸውን ሊያወርዱ በቅተዋል እና ተመሳሳይ ሁኔታ ሰሜን ላይ መፈጠር አለበት። ናይጄሪያ እንግዲህ እንዲህ አድጋ እያለች ትልቅ የኤነርጂ ወይም የኤሌክትሪክ መብራት ችግር እንዳለባት ነው የሚነገረው። አንድ ጋዜጣ ላይ ሳንብ እንዳውም በቀን ከአራት ሰዓት በማይበልጥ ጊዜ ነው የመብራት ኃይል የሚገኘው ነው የሚሉት። እነዚህ እንግዲህ በፋብሪካዎች ደረጃ ማለት ነው፣ በኩባንያዎች ደረጃ ማለት ነው። አብዛኞቹ ናይጀሪያ ውስጥ ያሉት ትልቅ ኩባንያዎችም ሆኑ ገንዘብ ያላቸው በጀኔሬተር፣ በግል ጀኔሬተር ነው የሚተማመኑት እንጂ አጠቃላይ የኤሌክትሪክ መብራት አቅርቦት በጣም ዝቅተኛ እንደሆነ ነው የሚነገረውና እንዴት እንደዛ ሊሆን ቻለ? አንደኛ መብራት ኃይልን ለህዝቡ ይሰጥ የነበረው መንግስት ነበረ እና መንግስት ደግሞ በጣም ደካማ ነበረ። የቀድሞ ፕሬዚዳንት ጆናታን ትልቅ ስራ ሰርተው ከስልጣን ሊወርዱ የቻሉት ምንድን ነው? ያንን በመንግስት ቁጥጥር ስር የነበረውን ለግል ኩባንያዎች መስጠት መቻላቸው ነው። እና በዛ ምክንያት አሁን ችግሩ ሙሉ በሙሉም ተቃሏል ሳይሆን የውጭም እንዲሳተፉ በማድረግ የአመት ምርት በኤሌክትሪክ ኪሎቶንስ ምርት እየጨመረ እየመጣ ነው ያለው። እና ትልቁ ችግር የነበረው የመብራት ኃይልን መንግስት በቁጥሩ ስራ አድርጎ በጣም የማይረባ አገልግሎት እየሰጠ በቆየበት ጊዜ ነው እንደዛ የሆነው። እና አሁን ለምሳሌ እሱን ካነሳን ዘንድ ደቡብ አፍሪካ ለምሳሌ የኤሌክትሪክ ችግሯን በደንብ አድርጋ ሶልፍ አድርጋለች። የደቡብ አፍሪካ ምክንያቱም የግል ኩባንያዎች በዛ ላይ ስለተሰማሩ። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። ክቡራትና ክቡራን አድማጮች ከመጨረሻው የምሽቱ ቅንብራችን ላይ ደርሰናል። ሳምንታዊ ዝግጅት ዜና ነው። በልዩ ልዩ ጤና ነክ ርዕሶች ላይ የተዘጋጀውን ዝግጅቱን ይዞ ቀርቧል ሰለሞን አባተ። መጥፎ ዜና ኤልኒኞ ዘንድሮ በዓለሙ ተናኝቷል። የዘንድሮው የአየር ንብረት ለውጥ እስያን እጅግ አብዝቶ እየጎዳ እንደሆነ በብዙ የድርቅ ሁኔታዎች እየታየ ቢሆንም አፍሪቃ በተለይ ምስራቃዊ የአህጉሪቱ ክፍሎችም እንዲሁ ለበረታ ጉዳት ተጋልጠዋል። የዘንድሮው ኤልኒኞ ከመከሰቱ ከብዙ ወራት በፊት በጣም የበዙና የበረቱ ማስጠንቀቂያዎች በሚመለከታቸው የጥናትና የአየር ንብረት ክትትል መስሪያ ቤቶችና መገናኛ ብዙሃን ሲወተወቱ ቆይተዋል። እንደዚያም ሆኖ ግን ሰው የጉዳት ተጋላጭ ሆኗል። እንስሳት በውሃና መኖ እጦት እንዲሁም በበሽታ እየሞቱ ናቸው። የለም፣ የለም አላስጨርስ። ይህንን ዜማ ይህ ኢትዮጵያውያን ከሚወዱት ድምፃዊ የሚንቆረቆርላቸው እንጉርጉሮ ምናልባት ምረጡ ቢባሉ ጨርሶ የማይመርጡት እንደሆነ የሚጠራጠር የሚኖር አይመስለኝም። ኢትዮጵያ ይህንን ችግር ለመጋፈጥ ያስችላል ያለችውን በምክትል ጠቅላይ ሚኒስትር የሚመራ ብሔራዊ ግብረ ኃይል በቅርቡ ሰይማለች። ዘርፈ ብዙ ምላሽ ለመስጠት የሚያስችል ነው ተብሎ ይታሰባል። የግብረ ኃይሉን አወቃቀርና መርሃ ግብር እየተከታተልን ለማሳወቅ እየጣርን ነው። ለዛሬው ፕሮግራማችን ግን ለመሆኑ በእንዲህ አይነት ሁኔታ ውስጥ የሚከሰቱት የጤና ችግሮች ምንድን ናቸው? ምን አይነት ምላሽስ ይጠብቃሉ? ረሃብ፣ ብዙ አጥኚዎችና ተመራማሪዎች ረሃብን ራሱን በሽታ ነው ይሉታል። አንድ ከጥቂት ዓመታት በፊት ኒውዮርክ ታይምስ ጋዜጣ ላይ ታትሞ የነበረ ጽሑፍ ረሃብ በሽታ ነው። ጠኔ ደግሞ የተባባሰ መገለጫው። ረሃብ ወደ ጠኔና ቸንፍር ይወስዳል። ጠኔና ቸንፍር ደግሞ ወደ ሞት ይወስዳሉ ይላል ያጥናት ማርክ ቢትማን የሚባሉ የዚህ ጽሑፍ አቅራቢ ቀላል የሚባል ረሃብ ከሚያስከትላቸው አንዳንድ የጤና መስተጓጎል መገለጫዎች መካከል እንቅልፍ ማጣት መነጫነጭ ድካም ቁርጠትና የአመጋገብ ስርዓት ክንውን አካላት መረበሽ በአጠቃላይ የሰውነት መዛልና መታመም ራስ ምታት ራስን መሳት አካባቢን አለማወቅ ወይም ግርታ ወይም አለመረዳት ወይም መዘንጋት የበረታ ወይም የተጋነነ ክፉንም ደጉንም የማሽተት አቅም ወይም ችሎታ መቃጀት ወይም መቀዣበር ወይም ያሉትን መርሳት መነሁለልና ማዝገም የክብደት መቀነስ ያለማቋረጥ ስለ ምግብ ማሰብ የሚፈጥረው ቋሚ መረበሽና አትኩሮት ማጣት የሚጠቀሱ ናቸው። ራስን እስከ ማጥፋት የሚገፉ የአካልና የአእምሮ ጤና መቃወስ ችግሮች ስፋትና ጥልቀት ያላቸው ናቸው። ከረሃብ ጋር የተያያዙ እነዚህ በአንድ የተራበ ሰው ላይ ሊደርሱ የሚችሉ ሁሉን አቀፍ የጤና መስተጓጎልና መቃወስ መገለጫዎች ሲሆኑ የረሃብ የጤና ችግር በማኅበረሰብና ከዚያም በሰፋ ሁኔታ የሚከሰቱ የተላላፊ በሽታዎች የወረርሽኞችና የሥነ ሕዝብ መዘዞችንም ያካትታል። ለዚህ ዝግጁነት አለ? ነበር የሚሰጠው ምላሽ ምን ያህል ፈጣንና ሁሉን አቀፍ ነው? ባለሙያና ባለሥልጣንም ይዤለው መለሳለሁ። መልካም ዜና። አፍሪካ ሰሞኑን በሁለት መልካም ዜናዎች እየፈነደቀች ያለች ትመስላለች። ለኢቦላ ክትባት መገኘት አንድ በሉ። ጊኒ ውስጥ ሙከራ ላይ የነበረው ክትባት በእንስሳት አምሳያዎች ላይ ከሰባት ቀናት በፊት ተሰጥቶ ሙሉ በሙሉ መቶ ከመቶ ውጤታማ መሆኑ ብቻ ሳይሆን ለቫይረሱ ከመጋለጣቸው ከሦስት ቀናት በፊት ተሰጥቶም በከፊል የተሳካ ሆኗል። ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የተላላፊ በሽታዎች ቅርንጫፍ ኃላፊ ናቸው። ሌላው አስደሳች ጉዳይ ክትባቱ ሌሎችም በርካታ አይነት የኢቦላ ቫይረሶችን የመከላከል ጉዳይ አገልግሎት ላይም ሊውል መቻሉ ነው። በዚህ አያያዝ በጤና ባለሙያዎችና ባለሥልጣናቱ እምነት የኢቦላ ፍጻሜው ፈጥኖ እየደረሰ ነው እስከ ያዝነው የአውሮፓ ዓመት መጨረሻ ቢበዛ በመጪዎቹ አራትና አምስት ወራት ውስጥ ማለት ነው፣ በከፍተኛ ድል ይሸንፋል ብለዋል። የዓለም የጤና ድርጅት ዳይሬክተር ዶክተር ማርጋሬት ቻን ሰሞኑን በሰጡት መግለጫ ኢፍ አሁን የተያዘው አዳዲስ ህሙማንን ለማግኘትና ንክኪዎችን ለመከታተል እየተደረገ ያለው ጥረት ተጠናክሮ ቀጥሏል። ቫይረሱ በዚህ አመት መጨረሻ ፍጻሜው ይሆናል። ይህም ማለት ማንም በቫይረሱ አይያዝም፣ የታመመና የሚታመም ጨርሶ አይኖርም ማለት ነው። ዜሮ በጎ ዜና ቁጥር ሁለት በዚህ አመት የልጅነት ልምሻ ምስራቅ አፍሪካ ውስጥ እንዲያውም በአፍሪቃም አልታየም። ሙሉውን አመት ሰፈሩን ጭር ያደረገው ውሳ ይባል ይሆን? ለማንኛውም መጨረሻ ላይ በወዲያኛው ዓመት በኬንያ ዳዳብ የስደተኞች ሰፈር ውስጥና ደቡብ ሶማሊያ ውስጥ ብልጭ ድርግም ሲል ከታየ በኋላ ደብዛው ጠፍቷል አሉ አይመልሰውና፣ አሜን በሉ። ዩናይትድ ስቴትስን 39ኛ ፕሬዚደንት ሆነው ከ1969 እስከ1973 ዓ ም በኢትዮጵያ አቆጣጠር ያገለገሉት ጄምስ ኤርል ካርተር ጂሚ ካርተር ተብለው ነው የሚታወቁት። ታመዋል ሜላኖማ የሚባል የካንሰር አይነት ነው የጤናቸው ችግር የዘጠና ዓመቱ አዛውንት ካርተር በዕድሜ ዘመናቸው ካከናወኗቸው ተግባራት አንዱ ካርተር ማዕከልን አቋቁመው ለዓለም ሰላም በሽታዎችን ለመዋጋትና ተስፋን ለመዝራት እያደረጉ ያሉት ጥረት ይጠቀስላቸዋል ካርተር ማዕከል ጊኒዎርም እየተባለ የሚጠራውን ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች የጤና ችግር ሆኖ የቆየውን ጥገኛ ሕዋስና በሽታውንም ለማጥፋት እየሠራ ነው። ጂሚ ካርተር ከጉበታቸው ላይ ስፋት ያለው መጠን በቀዶ ሕክምና ከወጣ ከጥቂት ሳምንታት በኋላ አራት የሚሆኑ ጥቃቅን የካንሰር ምልክቶች በአንጎላቸው ላይ ታየ እንደተባለ ባለፈው ሳምንት ለጨረር ሕክምና ሆስፒታል ገብተዋል። ለሕክምናቸው ከመግባታቸው ከጥቂት ሰዓታት በፊት ታዲያ ለጋዜጠኞች መግለጫ ሰጥተው ነበር። በሕይወት ለመኖር የቀሩኝ ጥቂት ሳምንታት ብቻ ናቸው ብዬ ነበር ይሁን እንጂ በሚደንቅ ሁኔታ አንዳች ክብደት አልተሰማኝም ጂሚ ካርተር ስነ ልቦናቸው ብርቱ ነው ከጠላት ሁሉ መርጠው ጊኒ ወርምን ገድዬ ሳልጨርስ እኔ አልሞትም ብለዋል እኔ ከመሞቴ በፊት የመጨረሻው የጊኒ ወርም ተውሳክ ሞቶ ማየት እፈልጋለሁ። ጊኒ ወርም ተንሰራፍቶ የኖረባቸው ሀገሮች ቻድ፣ ኢትዮጵያ፣ ማሊና ደቡብ ሱዳን ናቸው። ጊኒ ወርም ንጽሕናው ካልተጠበቀ ካልተፈላ፣ ወይም ካልተጣራ ውሃ ጋር ወደ ሰውነት የሚገባና በአካል ውስጥ እንደ ክር በረዥሙ የሚዘረጋ የትል አይነት ነው። ጊኒ ወርም የዛሬ 30 ዓመት በ1977/78 ዓ ም አካባቢ 3.5 ሚሊዮን ሰው ያጠቃ ነበር። ባለፈው የአውሮፓ ዓመት በ2014 መጨረሻ ወይም በያዝነው የኢትዮጵያው 2007 ዓ ም አጋማሽ አካባቢ የጊኒዎርም ችግር ያለበት ሰው 126 ብቻ ሆኖ ተገኝቷል። ኢትዮጵያ ውስጥ አሁን የሚገኘው በቅኝት ደረጃ በመሆኑ ጉዳዩን የሚከታተለው የህብረተሰብ ጤና ኢንስቲትዩት እንደሆነ ተገልጾልኛል። ለማንኛውም ስለ ካርተርም ስለ ጊኒዎርምም ዘርዘር ያሉ ዘገባዎችን ይዤልዎ መለሳለሁ። ጤናውን ይጠብቁ። ለዛሬ ከቪኦኤ ጤና የመሰናበጫ ይመስላል። አዲሱ ዝግጅታችን ወደ ማብቃቱ ነው። መልካም አድማጮቻችን፣ በዚህ በታምራት ሞላ ዜማ እየተሰናበትን ነው። በ22፣ በ19፣ በ25 ሜትር ባንድ ያሰማነው የአማርኛ ስርጭት እዚህ ላይ ተጠናቋል። ነገ ምሽት ከምሽቱ አንድ ሰዓት በልዩ ፕሮግራም፣ በሶስት ሰዓት ደግሞ በመደበኛ ፕሮግራማችን እንመልሳለን። ያስተናገድ ናችሁ አሉላ ከበደና አዲሱ አበበነ ከአቀናባሪያችን ንጉሱ ንጉሱ ታምሬና ከ ቴክኒክ መሐንዲሷ እንዲሁም ከአዘጋጇ ትስታበላቸውና ከቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ደህና ደሩ። የትግርኛ ፕሮግራም ይቀጥላል

موسيقى Grave <Siblick noise> and